ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአባይን ወንዝ መጠቀምና ማልማት እንደምንችል እንደሚገባንም ብናምንም የአባይን ወንዝ በመጠቀም ኢትዮጵያን ስናለማ ግብፅን ወይም ሱዳንን ما على كما في وقد قطعنا شوطا مهما على صعيد بناء الثقه وتعزيز التعاون الاقليمي وسنواصل, وسنواصل يا ايطوبيا وتقلاي السرابي عربيه احمدنا جبسو بريزيدانت ال سي سي ناتشو يساماتواچو يسامونون يتقلاي بنسترا بين يغبسو غبني تانترسو كتهتن اقره زجبا سرزرو بلهتو ابي ريسي كاربال በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰዎች ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። የዚህንም ዝርዝር ይዘናል፣ በዜና መጽሔት ክፍለ ጊዜ ይቀርባል። በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ቅንብሮችና ሌሎችን መደበኛ ሳምንታዊ ዝግጅቶች፣ ስፖርት፣ አፍሪካ ነክ ርዕሶች በሁለተኛው አጋማሽ ይጠብቋቸዋል። ጤና ስጥልና አድማጮች እንደምን አምሽታቸዋል ዛሬ ሰኞ ሰኔ አራት 2010 ዓ ም የስርጭቱ አስተናጋጆች አሉላ ከበደና አዲሱ አበበ አቀናባሪያችን ንጉሱ ታምሬ ከስርጭት መሐንዲሱ ጆጊል እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና በምስራቅ ሐረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ኃይል አባላት በከፈቱባቸው ጥቃት የብዙ ሰው ሕይወት ማለፉን የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። ዓለም አቀፉ የሰብአዊ መብት አስከባሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫም ከአርብ ጀምሮ እስከ ዛሬ ድረስ በሶማሌ ክልል ልዩ የፖሊስ ታጣቂዎች በተፈጸመ ጥቃት 14 ሰዎች መገደላቸውን አስታውቋል። ድርጅቱ አርብ ዕለት ባወጣው መግለጫ ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው፣ አስፈላጊው ጥበቃም እንዲደረግላቸው አሳስቧል። የኢትዮጵያ መንግስት ድርጅቱ ዘርን ያማከለ ያላቸውን ጥቃቶችና በተያያዥነት የሚፈጠሩ መፈናቅሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ብሏል። አምነስቲ ኢንተርናሽናል መጽሄት ወደ ኋላ ላይ ዘገባ ይኖረዋል። የኢትዮጵያና የግብፅ መሪዎች የአባይን ወንዝ በጋራ ስለመጠቀም ያደረጉት ውይይት አጥጋቢ እንደነበር ተገለጠ። ከጋራ ውይይታቸው በኋላ ጋዜጣዊ መግለጫ ሰጥተዋል። የግብፁ ፕሬዚዳንት አብደል ፈታህ ኤልሲሲ በተናገሩት ቃል አገራቸውና ኢትዮጵያ ግድቡን በተመለከተ ባሉት ነጥቦች ዙሪያ የጋራ ስምምነት ላይ መድረሳቸውን ነው የተናገሩት። ወቀድ ቀጣዕነ ሸውተን ሙህመን አላ ሳዒድ ቢናኤ ቃ ወታዕዚዝ እታዓውን ፍናይ ዋሰኑዋስል መተማመንና የጋራ ትብብር ለመፍጠር የሚያስችል ረጅሙን ጉዞ ሄለነዋል። የሚገጥሙንም ፈተናዎች ለመወጣት እንችል ዘንድም በሐቅና በቅንነት ላይ የተመሠረተ ውይይታችንን እንቀጥላለን። ግባችንም ግድቡንና የአባይን ወንዝ አጠቃቀም አስመልክቶ አንድ ስምምነት ላይ ለመድረስ ነው። የአባይ ወንዝ ለግብፃውያን የመኖርና ያለመኖር ጥያቄ መሆኑም የታወቀ ነው ብለዋል። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ በበኩላቸው ግድቡ ግብጽ በአባይ ወንዝ ላይ ያላትን ድርሻ አይገድብም ነው ያሉት። ወደ አራት ቢሊዮን በሚሆን ወጪ የሚገነባው ግድብ ሲጠናቀቅ የአፍሪቃ ትልቁ ኤሌትሪክ ማመንጫ እንደሚሆንም ታውቋል። አባይ ለሁለቱም ህዝቦች የተሰጠ በረከት ስለሆነ የእኛ ስራ የእኛን ድርሻ መጠቀምና የእናንተን ድርሻ በተገቢው ወደ እናንተ መላክ ብቻ ሳይሆን መድረሱን ማረጋገጥ ጭምርም እንደሆነ አውቃችሁ በእኛ በኩል ስጋት እንዳይገባችሁ። ሶስቱ የአባይ ወንዝ ተጠቃሚ አገሮች ግብጽ፣ ኢትዮጵያና ሱዳን ሲሆኑ ሁሉም ለወራት የዘለቀ ድርድር ሲያካሄዱ መቆየታቸው አይዘነጋም። አድማጮች፣ በዚህ ላይ ዘርዘር ያለ ዘገባ ቆየት ብለን እናቀርባለን። ሶማሊያ ውስጥ ከባኩል ክልል መዲና 30 ኪሎ ሜትር ርቆ በሚገኝ ቲዳሬ በተፈጠረ ጥቃት ቢያንስ አምስት የሶማሊያ ወታደሮች መገደላቸውን ባለስልጣናት ገልጠዋል። የሁዳር ከተማ ከንቲባ መሐመድ ሙዓሊም አልሸባብ ማለዳ ላይ በአገሪቱ ወታደራዊ ሰፈር ጥቃት መክፈቱን ለአሜሪካ ድምፅ ሶማልኛ አገልግሎት ተናግረዋል። ጥቃቱ የተከፈተው የሮመዳን ጾም በያዝነው ሳምንት በሚያበቃበት ወቅት መሆኑ ነው። ጽንፈኛው ቡድን ሮመዳን በሶማሌ መንግስትና በአጋር ኃይሎች ላይ ጥቃት የሚያባብስበት ወቅት ነው። የሶማልኛ አገልግሎት ዘጋቢ ሐሩን ማሩፍ ያጠናቀረውን ዘገባ አዳነች ፍሳዬ ታቀርባለች። የአልሸባብ አማጽያን በኬንያና በዩናይትድ ስቴትስ አጋር ኃይሎች የሚደገፉ የሶማሊያ ወታደሮችን ባለፈው አርብ ማጥቅተዋል። በአርቡ ጥቃት አንድ አሜሪካዊ ወታደር ተገድለዋል። ወታደሩ ሰርጀንት አሌክሳንደር ኮናድ የተባለ የ26 ዓመት ዕድሜ የአሪዞና ነዋሪ እንደነበር የዩናይትድ ስቴትስ መከላከያ ሚኒስቴር አስታውቋል። ወታደሩ የተገደለባት ሳንጉን የእርሻ ከተማ ስትሆን በአሜሪካ አማካሪዎች በሚታገዙ የሶማሊያ ወታደሮችና በአልሸባብ መካከል በርካታ ግጭቶች ሲካሄዱ ቆይተዋል። አማጽያኑ በወታደራዊ ሰፈር የከባድ መሳሪያ ተኩስ ባከታተሉበት ወቅት ወታደሮቹ እዛው እንደነበሩ ሙክታር አብድ ወሊ ሙሐመድ የተባሉ የሶማሊ ወታደራዊ ኃይል ክፍል አዛዥ ተናግረዋል። አልሸባብ ከተኮሳቸው አራት የሞርታሮች ዙር አንደኛው አሜሪካዊን ወታደር መታ ብለዋል። ሙክታር አብድ ወሊ ሙሐመድ የቆሰሉት በሄሊኮፕተር እንደተወሰዱም ገልጸዋል። አልሸባብ አርብና ቅዳሜም በወታደራዊ ሰፈር ከባድ መሳሪያ ሲተኩስ መሰንበቱን ገልጸዋል። አማጽያኑ ባለፈው ቅዳሜ ወደ ወታደራዊ ሰፈር መኪና ውስጥ የተጠመደ ፈንጂ ልከው የሶማሊያ ወታደሮች ጠልፈው እንዳፈነዱት መሐመድ ጠቁመዋል። የሶማሊያ ወታደሮቹ ወደዛ አካባቢ መምጣታቸውን አልሸባብ ማወቁን ወታደራዊ መኮንን ጠቅሰዋል። እነሱም አልሸባብ ከወንዙ ማዶ መኖሩን እንደሚያውቁ አውስተዋል። ባለፈው አርብ በወታደራዊ ሰፈር ላይ በተከፈተው ጥቃት አራት አሜሪካውያን ኮማንዶዎች ቆስለዋል። ከአልቃይዳ ጋር የተሳሰረው አልሸባብ ለጥቃቱ ሻሃድ በተባለው የዜና አገልግሎቱ በኩል ኃላፊነቱን ወስዷል። ባለፈው ዓመትም አንድ አሜሪካዊ ምርጥ ባህርኛ ሶማሊያ ውስጥ እንደተገደለ የሚታወስ ነው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሰሜን ኮሪያ ኒውክለር ትጥቋን ትፍታ የሚለውን ጥያቄያችንም ጥያቄያችንን አልቀየርንም ሲሉ የዩናይት ስቴትሱ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ተናገሩ። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕና የሰሜን ኮሪያው መሪ ኪም ጆንግ ኡን ነገ ማክሰኞ ሲንጋፖር ውስጥ ይገናኙና ይወያያሉ። ፖምፔዮ ስብሰባው ውጤታማ እንደሚሆን በጣም ተስፋ አለኝ ማለታቸውን ጠቅሶ የአሜሪካ ድምፁ ዊሊያም ጋሎ ከሲንጋፖር ያጠናቀረውን ዘገባ ቆንጅታ ይዛ ቀርባለች። ለዚህ በበርካታ አሰርት ከተካሄዱ ዓለም አቀፍ የመሪዎች ንግግሮች ሁሉ ከፍተኛው ለሆነው የሚስተር ትራምፕና ኪም ጆንግ ን ንግግር የሁለቱ ሀገሮች ልዑካን ሲንጋፖር በሚገኝ ሆቴል ውስጥ ተሰባስበው ለዝግጅቱ እየተወያዩ ናቸው። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ውይይቶቹ ከተጠበቁት በላይ ፈጥነው እየተራመዱ መሆናቸውን ገልጸው ዩናይትድ ስቴትስ ጥያቄዎቿን አልቀየረችም ብለዋል። የኮሪያ ልሳነ ምድር ሙሉ በሙሉ ለማረጋገጥ በሚቻልና በማይቀለበስ መንገድ ከኒውክሌር ጦር መሳሪያ ነፃ መሆን አለበት። ዩናይትድ ስቴትስ የምትቀበለው ውጤት ይሄን ብቻ ነው። ሁለቱ ሀገሮች የኮሪያን ባህረ ገብ ከኒውክሌር ነጻ መሆን በሚመለከቱ ዝርዝር ጉዳዮች ላይ ወደ መስማማቱ ተቃርበው ይሁን አይሁን ግን ፓምፔዮ ለመናገር ፈቃደኛ አልሆኑም። ፕሬዚደንት ዶናልድ ትራምፕ ቢሆኑ ሲንጋፖር ከገቡ ወዲህ ስለ ነገው ስብሰባ ብዙም ከመናገር ተቆጥበዋል። ዛሬ ከሲንጋፖር ጠቅላይ ሚኒስትር ጋር ከተገናኙ በኋላ ነገሮች በጥሩ ሁኔታ ይከናወናሉ ብዬ አስባለሁ ከማለት ያለፈ ዝርዝር ውስጥ አልገቡም። የሰሜን ኮሪያው መሪም ከሲንጋፖር ባለስልጣናት ጋር ካደረጉት የሰላምታ ልውውጥ ሌላ በይፋ የተናገሩት ነገር የለም። እናም ሁለቱ መሪዎች ሰወር ባለችው የሲንጋፖር መዝናኛ ደሴት ሴንቶሳ ካፔላ ሆቴል ላይ ሲገናኙ የሚወያዩት በምን በምን ነጥብ ላይ እንደሚሆን ከወዲሁ በግልጽ የሚታወቅ ነገር የለም። የሲንጋፖር ብሔራዊ ዩኒቨርሲቲ ባልደረባ ጃን ኢያን ቾንግ ሁለቱ ወገኖች ወደ ሆነ ግብ የሚያመሩ የመሸጋገሪያ እርምጃዎችን መተለም የሚችሉ ይመስለኛል። ሁለቱ መሪዎች ምን እንደሚያደርጉ ለመገመት የሚያዳግቱ መሆናቸው ይታወቃል። የዩናይትድ ስቴትስ ባለስልጣናትም ቢሆኑ ከሁለቱ መሪዎች ንግግር የገዘፈና ሁሉም ጉዳዮች የሚጠቀልል ውጤት እንዳይጠበቅ ከወዲሁ እያሳሰቡ ናቸው። በመጨረሻም ስፓኝ ስድስት መቶ ፍልሰተኞች የሚገኙበትንና ተቀባይ አጥታ አጣብቂኝ ውስጥ የነበረችን መርከብ ዛሬ መቀበሏን አስታወቀች። ቀደም ሲል ኢጣሊያና ማልታ መርከቧን ለመቀበል እንዳልፈለጉ ይገለጣል። ወደ ስልጣን ከመጡ ገና አንድ ሳምንት የሆናቸው የስፓኙ ጠቅላይ ሚኒስትር ፔድሮ ሳንቼሽ መርከቧ በቫሌንሺያ ምስራቃዊ ወደብ ላይ እንድትቆም መመሪያ መስጠታቸውን ከቢሮአቸው የወጣው መግለጫ አመልክቷል። ዜናው አበቃ። ክብራትና ክቡራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የዕለተሰኞ ምሽት ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበነን። በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንድ እንዲሁም አጭር ሞገድ በናይል ሳትም እስከ አራት ሰዓት ይቀጥላል። ወደ ቅዳሜው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚቀርቡ ሁለተኛ ክፍል ዝግጅቶች አንዱን ለቅምሻ እናሰማ። እንደምናውቀው ዋሽንግተን ዲሲ በየቀኑ በረራ አለን። ኒውዮርክም አሁን በየቀኑ በረራ አለ። ሎስ አንጀለስ በሳምንት አራት ቀን አለ። ቶሮንቶ እንደዚሁ በሳምንት አምስት ቀን አለ እና እየተስፋፋ ነው ያለው ኖርዝ አሜሪካ በአጠቃላይ አሁን ደግሞ ሺካጎ ጀምረናል። የኢትዮጵያው አየር መንገድ ሥራ አስኪያጅ አቶ ተወልደ ገብረ ማርያም ናቸው። ዝርዝር ዘገባ ይዘናል። ቀደም ብለን እንደጠቀሙ ነው ሁለተኛው አጋማሽ ይቀርባል። ተጠባበቁ አድማጮች። አሁን ግን በቀጥታ ወደ ቀዳሚው የዕለቱ አብይ ርዕስ ኢትዮጵያ የአባይን ውሃ ለልማት ስትጠቀም የግብፅንም ሆነ የሱዳን ፍላጎት እንደምትረዳና ድርሻቸውንም እንደምታከብር ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ዶክተር አብይ አህመድ ወደ ጠቅላይ ሚኒስትርነቱ ስልጣን ከመጡ ለመጀመሪያ ጊዜ ወደ ግብፅ ተጉዞ በዚያ የሥራ ጉብኝት አድርገዋል። በአባይ ወንዝ ላይ የሚገነባውን ሕዳሴ ግድብ አስመልክቶ ከግብፅ ጋር ያለው ልዩነት ከጠቅላይ ሚኒስትሩ ዋነኛ ፈተናዎች አንዱ እንደሚሆን ሲነገር ቆይቷል። ጠቅላይ ሚኒስትር አብይ ዛሬ አዲስ አበባ የደረሱትን ከግብፅ አስር ቤቶች እስር ቤቶች ይቅርታ ያስለቀቋቸውን ሰላሳ ሁለት ኢትዮጵያውያን ይዘው የገቡት ራሳቸው በበረሩበት አውሮፕላን አሳፍረው ነው። እስክንድር ፍሬው ከአዲስ አበባ ተከታዩን አጠናቅሯል። ከዋነኛ የውጭ ጉዳይ ፈተናዎቻቸው አንዷ እንደምትሆን በተገመተችው ግብፅ ነው ጠቅላይ ሚኒስትር ዶክተር አብይ አህመድ የመጀመሪያ ጉብኝት ያደረጉት። በኢትዮጵያና በግብፅ መካከል ያለው ግንኙነት በጥርጣሬ የተሞላ በልዩነት የታጀበ ሆኖ ቆይቷል። በተለይ በአባይ ወንዝ ላይ የሚሰራውና በአፍሪካ ትልቁ እንደሚሆን የሚገመተው የታላቁ የህዳሴ ግድብ ግንባታ ከተጀመረ ወዲህ ይህ ልዩነት ይበልጥ አደባባይ ወጥቷል። የተጠራቀሙ ጥርጣሬዎች የዓመታት ድምርክሎች ለሁሉም ግልጽ ሆነዋል። ዶክተር አብይ ወደ ጠቅላይ ሚኒስትርነት የመጡትም እነዚህ ጥርጣሬዎች ባልተወገዱበት ልዩነቶችን ባልጠበቡበት ወቅት ነው። ጠቅላይ ሚኒስትሩ ከፕሬዚዳንት አብዱልፈታህ ኤልሲሲ ጋር በጋራ በሰጡት መግለጫ ካተኮሩባቸው ነገሮች አንዱም ፍላጎታችሁን፣ ጥቅሞቻችሁን እንረዳለን እናከብራለን የሚል ነው። አባይን ስንጠቀምም እናንተን የመጉዳት ፍላጎት የለንም ሲሉ ማረጋገጫ ሰጥተዋል። የአባይን ወንዝ መጠቀም መጠቀምና ማልማት እንደምንችል እንደሚገባንም ብናምንም የአባይን ወንዝ በመጠቀም ኢትዮጵያን ስናለማ ግብፅን ወይም ሱዳንን መጉዳት አለብን የሚል እምነት በፍጹም የለንም። በዚህ የግብፅ ህዝብ በመንግስቴና በኢትዮጵያ ህዝብ ላይ ሙሉ እምነት እንዲኖረው ለማረጋገጥ እፈልጋለሁ። እስከ ዛሬ በነበረው ግንኙነት ብዙ ፈሪ ፖለቲከኞችና የሚዲያ ሰዎች ጥላቻን፣ አለመግባባትን በመናገር እንደ ስራ በመውሰድ መቆየት ችለዋል። አሁን የእኔና የወንድሜ ሲሲ ውሳኔ ግን ያ የፈሪ አካሄድ ለአጠቃላይ ለአፍሪካ፣ ለሚድሊስት ያልጠቀመና የማይጠቅም በመሆኑ ከእንግዲህ በኋላ የሚኖረው ግንኙነት አንዱ አንዱን የሚያግዝበት ዊን ዊን ሲችዌሽን የሚኖርበት አንዳችን ለአንዳችን አጋዥ እንጂ ምቀኛ የማንሆንበት መንገድ የሚሻል መሆኑን ተግባብተናል። ግብጽ በአባይ ወንዝ ላይ የሚካሄደውን የህዳሴ ግድብ ግንባታ አስመልክቶ ያላት ቅሬታ የተሰማው ገና ከጀምሩ ነው። ቅሬታው ባይቋረጥም ግንባታውም ግን አልተቋረጠም። የሁለቱ ሀገራት መሪዎች ግንኙነት መቀጠል ደግሞ ሚኒስትሮቻቸውና ባለሙያዎች ለመፍትሄው እንዲሰሩ መንገድ ከፍቷል። በቅርቡ እንኳን ሱዳንን ጨምሮ ከሶስቱ ሀገራት በኩል የተውጣጡ አስራ አምስት ባለሙያዎች የህዳሴውን ግድብ አሞላል እንዲያጠኑ የውጭ ጉዳይና የውሃ ሀብት ሚኒስትሮቻቸው ተስማምተዋል። በተለይ በግድቡ ምክንያት የውሃ ድርሻ ይቀንሳል ብላ የሰጋችው ግብፅ እንዲህ አይነቱን ጥናት ትፈልጋለች። ጠቅላይ ሚኒስትር ዶክተር አብይ የግብፅን ድርሻ የሚጎዳ አካሄድ እንደማይኖር ለአገሪቱ ህዝብ ተናግረዋል። የግብፅ ህዝብ በዚህ አጋጣሚ እንዲገነዘበው የምንፈልገው የዘንድሮ ራህመዳን ለለቱል ቀድር ጸሎት ወደ ግብፅ መጥተን ወንድምነታችንን፣ ፍቅራችንን፣ አንድነታችንን መግለጽ እንዳለብን በዱዋ ያገኘ ነው። ስለሆነ የመጣ ነው። በፍጹም የፍቅር ስሜት መሆኑ አውቃችሁ፣ በኢትዮጵያ መንግስትና ህዝብ ምንም ስጋት ሳይኖራችሁ፣ አባይ ለሁለቱም ህዝቦች የተሰጠ በረከት ስለሆነ የእኛ ስራ የእኛን ድርሻ መጠቀምና የእናንተን ድርሻ በተገቢው ወደ እናንተ መላክ ብቻ ሳይሆን መድረሱን ማረጋገጥ ጭምርም እንደሆነ አውቃችሁ፣ በእኛ በኩል ስጋት እንዳይገባችሁ በግብጽና በኢትዮጵያ ያሉ የመገናኛ ብዙሃንም ከማራራቂ ይልቅ በሚያቀራርቡ ጉዳዮች ላይ እንዲያተኩሩ ጠቅላይ ሚኒስትሩ አሳስበዋል። በአባይ ወንዝ ላይ ከሚካሄደው የህዳሴ ግድብ ግንባታ አንጻር ግብጽን የሚያሳስባት ቀዳሚ ጉዳይ የአሞላሉ ሁኔታ ነው። የጣናን ሐይቅ ሁለት እጥፍ ውሃ እንደሚይዝ የሚጠበቀውን የዚህን ግድብ አሞላል የተመለከተው ጥናትም ነው ሱዳንን ጨምሮ ከሦስቱ አገራት በኩል በተውጣጡ አስራ አምስት ባለሙያዎች እየተጠና የሚገኘው ከሁለት ወራት በኋላም ውጤቱ ይፋ እንደሚሆን ይጠበቃል። አሞላሉን በተመለከተ የተቀመጠ ፕሮግራም እንዳላት የምትገልጸው ኢትዮጵያ በትክክል በስንት ዓመት እንደሚሞላ ይፋ አላደረገችም። ቤአርኤል በተባለ የፈረንሳይ ኩባንያና በተባባሪው የሚካሄደው የተጽዕኖ ጥናትም ከዚህ ሁሉ ጎን ለጎን ቀጥሏል። ጠቅላይ ሚኒስትር ዶክተር አብይ አህመድ የግብጽ ጉብኝታቸውን አጠናቀው ዛሬ አዲስ አበባ ሲገቡ ከሚኒስትሮቻቸው ከረዳቶቻቸው ጋር ብቻ አልነበሩም። በስደት በሄዱበት ግብጽ በእስር ላይ የቆዩ ሰላሳ ሁለት ኢትዮጵያውያንም አብረዋቸው ነበሩ። ጠቅላይ ሚኒስትሩ ፕሬዝዳንት አብዱልፈታህ ኤልሲሲን በማግባባት ታሳሪዎቹ እንዲፈቱ አድርገዋል። ያ ብቻ ግን አይደለም። ወደ አገራቸው የሚመለሱት እኔ በምጓዝበት አውሮፕላን ነው ብለው እነሆ ይዘዋቸው ተመለሱ። ዕድሜያቸውን ያርዝመው ብላለች። ከስር ከተመለሱት አንዷ ለኢትዮጵያ ቴሌቪዥን በሰጠችው አስተያየት እንደገና የተወለድኩ ነው የመሰለኝ እግዚአብሔር ያክብረው ዕድሜውን ያርዝምልን በጣም ደስ ብሎኝ። ታሳሪዎቹ ወደ አገራቸው የተመለሱበት ሁኔታ የተለመደ አይደለም ያሉት ደግሞ የጠቅላይ ሚኒስትር ዶክተር አብይ አህመድ ጽፈት ቤት ኃላፊ አቶ ፍጹም አረጋ ናቸው። ላሳ ሁለት የሚሆኑ ወጣቶች፣ በተለይ ሴቶች፣ አንዳንዶቹ እንደምትመለከቱ ህጻናትን የያዙ ጭምር በግብጽ በተለያዩ እስር ቤት ውስጥ ታስረው የነበሩ ሁሉም እንዲፈቱ ባቀረቡ ጥያቄ ሁሉም ተፈተው እንደውም ከኔ ጋር መሄድ አለባቸው ብለው ክቡር ጠቅላይ ሚኒስትሩ በኢትዮጵያ ታሪክ ተደርጎ በማይታወቅ ልብ በሚነካ ሁኔታ ያው ሁሉንም በዛሬ ውሎት ከራሳቸው ጋር በአውሮፕላን ይዘው እየተመለሱ ይገኛሉ ማለት ነው። ስለዚህ ይሄ እጅግ ታሪካዊ የሆነ ስኬታማ የሆነ ጉብኝት እንደነበር ነው ከዚህ መረዳት የምችለው። ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ግብፅ ያመሩት በዩጋንዳ ያደረጉትን ጉብኝት አጠናቀው ነው። ወደ ስልጣን በመጡ በጥቂት ወራት ውስጥ በተለይ ከእርቅና ከሰላም አንጻር በርካታ ስራዎችን እንዳከናወኑ እየተነገረላቸው የሚገኘው ጠቅላይ ሚኒስትሩ የመጀመሪያ ሜዳ ላይ የተሸለሙትም በዚሁ በዩጋንዳ ጉብኝታቸው ወቅት ነው። የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ ናቸው ከፍተኛውን ሜዳሊያ ለኢትዮጵያው ጠቅላይ ሚኒስትር ያበረከቱት። ሜዳሊያው የተበረከተላቸውም በኢትዮጵያ ሰላምና መረጋጋት እንዲሰፍን ለማስቻል ለተከተሉት አስታራቂ አመራርና ለኤርትራ ባቀረቡት የሰላም ጥሪ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስከንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ በርከት ያሉ ኢትዮጵያ ነክ ዘገባዎችና ቅንብሮች አሉ ለምሽቱ። አሁን በቀጥታ ከመቀሌ ወደ ተጠናቀረው ያለም እዚሁ ዋሽንግተን ዲሲ ነው የተጠናቀረው። ወደ ኢትዮጵያ ጉዳይ የሚወስደን ዘገባ እንለፍ። የኢትዮጵያው ገዢ ፓርቲ ኢህአዲግ የአልጀርሱን ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔ በማስመልከት የሰጠውን ውሳኔ የተመለከተ የባድመ ከተማና አካባቢው ነዋሪዎች በዛሬ ዕለት የተቃውሞ ሰልፍ አካሂደዋል። በመቀሌ ከተማ ኢትዮጵያውያንና ኤርትራውያንን ያካተተ የህዝብ ለህዝብ ውይይት በትናንትናው ዕለት ሲካሄድ፣ በተጓዳኝም የህወሓት ማዕከላዊ ኮሚቴ አስቸኳይ ስብሰባ መጀመሩም ታውቋል። ሄኖክ ሰማእግዜር ዝርዝሩን ይዟል። የኢህአዴግ ሥራ አስፈጻሚ ኮሚቴ የአልጀር ስምምነትና የኢትዮ ኤርትራ ድንበር ኮሚሽን ውሳኔን ሙሉ በሙሉ እንደሚቀበልና ለተፈጻሚነቱ እንደሚሠራ ከገለጸ ወዲህ በሰሜን ኢትዮጵያ ትግራይ ክልል በሚገኙ አንዳንድ ከተሞች የተቃውሞ ሰልፎች በመካሄድ ላይ ይገኛሉ። በቀጭን አንድ ረድፍ ተሰልፈው ለተቃውሞ የወጡ ህዝቦች በኢሮብና በባድመ ታይተዋል። ዘጋቢያችን ዓለም ፍስሐ ባለፈው ሳምንት ማብቂያ ወደ ባድመ ተጉዞ ነበር። አካባቢ ሰብ ነገር የለውም። የተረጋጋ ስራ ነው የሚገኘው። በሄድክበት ዓላማ ስምንት ሰዎች መያሉ እንደማነጋገር በኩለ ወጣቶችም ይገኛሉ፣ ሽማግሌዎች እና ሴቶች ነው የሚገኙት። በዚህ ያነጋገርኳቸው ሰዎች ሰላም መምጣት ያለበት እኛም መሬታችን ይዘን እነሱንም መሬታቸው ይዘው ነው ሰላም መምጣት ያለበት። አለበለዚያ መሬት አሳርሰ ሰጥተህ ሰላም የሚባል ነገር ሊመጣ አይችልም። ሰላም አያመጣም መሬት ቆርተህ መስጠት የሁሉም በጥርቀት የሚያስገባ ወደ ጥል የሚያስገባ ነው እንጂ ሰላም ሊፈጥራችን ሰላም የሚፈጥረው በየቦታችን ሆነን በየመሬታችን ሆነን እንደ ድሮው አብረን ብንኖር ነው የሚሻለው ነው የሚሉት። መሬታችንን ስትል ምን ማለታችሁ ነው እንዴት መቅረቀጫ ምናምን ስላቸው ሁሉንም ለማለት ይቻላል። እዛ ተወልደው ያደጉ አምሳ አመት ያደረጉ አንዳንድ ሴቶችም ይህ አካባቢ የነበረን ገበሬዎች፣ የኤርትራ ገበሬዎችም እንደነበሩ ያንሱታል። ነበሩ ከእኛ ጋር ነው የሚሉት። ከኛ ጋር ያሱ ነበሩ ነው የሚሉት። ግን ሁላችንም ወደ ትግራይ ስለ ሀገር ግብር እየገበርን ነው የኖር ነው። ስለዚህ የእኛ መሬት ነው። በአድመ ሰጥተንም በሰላማዊ ነው ተንጠጥለት የምንቀረብ ወይ ይህ ነው ጥያቄ እንዳላቸው ና የዛሬውን ሰለማ ሰልፋቸውም መሬታችንም አንሰጥም የሌላ መሬትም አንፈልግም የሚል መሪቃ ላይ በመቀሌ ከተማ በትናንትና ሁለት የኢትዮጵያና የኤርትራ መሪዎች ውሳኔ በህዝቡ ላይ ከፍተኛ ኪሳራ ሲያስከትል ኖሯል። ከዚህ በኋላ ደግሞ ህዝቡ ድምፁን የሚያሰማበት የሰላም መድረክ ያሻዋል በሚል ወጣቶች ያዘጋጁት የማህበረሰብ የህዝብ ለህዝብ ውይይት ተካሂዷል። ውይይቱም በትብብር ያዘጋጁት ሁለት ወንድማማቾች ሲሆኑ በኢትዮ ኤርትራ ጦርነት ወቅት ዜጎች ሲፈናቀሉ ተወልዶ ካደገባት ኤርትራ የስድስተኛ ክፍል ተማሪ ሆኖ ከነቤተሰቡ ወደ ኢትዮጵያ በግዳጅ የተፈናቀለው አብርሃም ገብረ ሊባኖስ ዜጎች በመሪዎች ውሳኔ ሕይወታቸው ፍጹም ሲለወጥ የመፍትሔው አካል የሚሆኑበትን መንገድ ሊያፈላልጉ ይገባል ይላል። የኤርትራውያን በኩል ከአምስቱ ኤርትራውያን ተጠልለውባቸው የሚገኙ ካምፖች በመቀሌ ከተማ ከሚኖሩ ኤርትራውያን የተሳተፉበት ነው ማለት ነው። የኢትዮጵያውያንም ተመሳሳይ ከጫፍ ራማ ጀምሮ አድሜን፣ ሸራሮን እንደዚህ እያካለለ እስከ አፋር ድረስ ተወካዮች የተገኙበት ትልቅ ኮንፈረንስ ነበር ማለት ነው። ትላንት ነው። አላማችሁ ምንድን ነው? ይሄንን የሕዝብ ለሕዝብ ውይይት የምታካሄዱት ምን ግብን አስባችሁ ነው? ምን ፋይዳ አለው ብላችሁስ ነው? የኤርትራና የኢትዮጵያ ሕዝብ የሚገርም ነገር በመሪዎቹ ግፊት አንዴት ዋጋ ሲባል የሚዋጋ አንዴት ወፍ ሲባል የሚተው በራሱ ባላጠፋው ጥፋት እየተቀጣ የመፍትሄው ሳይሆን የችግሩ አካል ሆኖ ቆይተዋል። ነገር ግን ከዚህ በኋላ ያለው ነገር ህዝቡ ራሱ አንድ አስተሳሰብ እና አንድ ዓላማ መሀል ተሰብስቦ መንግስታቱ ላይ ተጽዕኖ መፍጠር የሚችልበት አንድ የሆነ ተቋም እንፍጠር ብለን የተነሳ ነው። አሸናፊ ተክላይ በአስመራ ዩኒቨርሲቲ የተማረና በስደት በሚኖርባት ኢትዮጵያ ደግሞ የማስትሬት ዲግሪውን ያጠናቀቀ ወጣት ነው። አሸናፊም በዚህ በመቀሌው የህዝብ ውይይት ላይ ተሳትፏል። ስፔሻሊ ህዝብ ለህዝብ ስንል በኢትዮጵያ ያለ ህዝብ ከኤርትራ ስፔሻሊ እዛ ቦርደር ላይ ካሉ ህዝብ ላይ ማለት አሁን እዚ ባድመ አካባቢም ያለው ሰሮን አካባቢም በተመሳሳይ ኤርትራውያኖች አሉ። ወደ ኢትዮጵያ ገብተዋል መሬታችሁን የሚሉ ሆነ ግን እነዚህ ሰዎች አሰባስበን ማነጋገር አንችልም፣ የሚል እይታ ነው የነበረን። ሁለተኛም በኤርትራ ውስጥ ያለ ሉዓላዊነት ወይ ልዕልና ህግም ከዛ ጋር ተያይዞ የኤርትራ የውት ልዕልና ህግ ያፋለሱ ነገሮች አሉ። ይህ ነገር ደግሞ ለኤርትራ መንግስትም አጋዥ ናቸው። ህዝብ ለህዝብ ግን የተጎዱ ሰዎች ብዙ አሉና ወንድማኖች ሆንም ድረስ ቦታው ወደ ዙም ሄደ ወደ ዛም ሄደ ሳይሆን፣ ወንድማ መስሁን ድረስ በሰላም የመኖር በሰላም በመኖር መቋድ አለብን የሚል አፈር ነው ያለን። ስለዚህ ያን ለማድረግ ደግሞ ቁጭ ብለን መነጋገር አለብን። ችግሮቻችን መስፋት አለብን። ለረዥም ጊዜ የቆየ ችግሮች አሉን። መሪዎቻችን የፈጠሩብን ችግሮች ኤርትራ ሳያስ ምጣም ከድሮ ከጥሊያን ግዛትን ጀምረ ከዛም የነበሩ የኢትዮጵያ መሪዎችን ወደ መጥፎ ነገር የሚያስገድ አሁንም ያለ መንግስት ደግሞ ወደ ባሰ ህዝብ ለህዝቡ በደምብ እንዳይገናኝና እዛኛው ያለ ህዝብ በዚኛው ህጉ የማያይበት ሁኔታዎች ተፈጥሮ ነበሩና ይህም ነገር ማስተካከል አለ። ከዚሁ ጋር በተያያዘ የህወሀት ማዕከላዊ ኮሚቴ አባላት ከትናንት ጀምሮ የአስቸኳይ ስብሰባ በማካሄድ ላይ ናቸው። የኢህአዴግ ምክር ቤት ያሳለፈውን የድንበር ውሳኔ እንደዚሁም በሌሎች ጉዳዮች ላይ እየመከረ መሆኑን ዘጋቢያችን አለም ፍስሐ ከመቀሌ ገልጾልናል። በደቡብ ኢትዮጵያ ምስራቅና ምዕራብ ጉጂ ዞኖችና ጌዲዮ ዞንን በሚያዋስኑ ወረዳዎች ውስጥ ግጭት አገርሽቶ የብዙ ዜጎች ሕይወት ጠፍቷል። በግጭቱ ሳቢያ ቁጥሩ እጅግ የበዛ ሰው መፈናቀሉም ተሰምቷል። የግጭቱ መንስኤ እስካሁን በውል ተለይቶ አልታወቀም። ግጭቱ በተከሰተባቸው ስፍራዎች ያለው ሰብአዊ ሁኔታ የከፋ መሆኑንም ምንጮች ጠቁመዋል። ተጨማሪ ዘገባ ከመለስካቸው በደቡብ ኢትዮጵያ የጉጂና የጌዴዮ ማህበረሰቦች በሚኖሩባቸው ተዋሳኝ ወረዳዎችና ቀበሌዎች አካባቢ ከግድሞት 25 ቀን 2010 ዓ ም ጀምሮ በተፈጠሩ ግጭቶች ቁጥራቸው ወደ መቶ የሚገመቱ ሰዎች መገደላቸውንና በመቶ ሺዎች የሚቆጠር ሕዝብ መፈናቀሉ ተነገረ። በእነዚህ ዞኖች አዋሳኝ ወረዳዎች ከአንዱ ወደ ሌላው ዞን ብቻ ሳይሆን መፈናቀሉ ያለው በአንድ ወረዳ ውስጥም መከሰቱን የተለያዩ ምንጮች ይናገራሉ። የገዴኦ ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አለሳ መንገሻ ከአካባቢው ከተለያዩ ምንጮች ያገኘሁት ባሉት መረጃ ተመስርተው አጠቃላይ ሁኔታውን ዳሰውልኛል። እውነት ለመናገር አሁን ከገዴኦ ዞን ከገደብ ወረዳ ወደ ጉጂ የተፈናቀሉ የኦሮሞ ተወላጆች ሊኖሩ እንደሚችሉ ይገምታለሁ። ከገዴኦ ዞን ኮቾሬ ወረዳ ወደ ጉጂ ዞን ወደ ምዕራብ ጉጂ ዞን የተፈናቀሉ የጉጂ ተወላጆች ሊኖሩ እንደሚችሉ ይገምታለሁ። ቁጥራቸውን ግን ለመገመት በጣም ይከብደኛል። ለዛ ግን በሆነ አካል ይህን ቢያሳውቅ ጥሩ ነው። የእነሱ መፈናቀል መጎዳት፣ የእኛም መፈናቀል መጎዳት ነው፣ ያሳዝንናል። በገደኦ ዞን አካባቢ የተፈናቀሉት ከተለያዩ ወረዳዎቹ ነው የተፈናቀሉት። እንግዲህ ተፈናቃዮች ያሉት በገደኦ ዞን ብቻ አይደለም። ከጉጂ ዞን ቢፈናቀሉም እዛ ጉጂ ዞን ተፈናቅለው ወደ ገደኦ ዞን መምጣት ስላልቻሉ በጉጂ ዞን ተፈናቅለው ያሉ አሉ። ከዛም አልፈው ደግሞ ወደ ገደኦ ዞን የተፈናቀሉ አሉ። አሁን ከየአካባቢ በምናገኘው ግምት ከግማሽ ሚሊዮን የማያንስ ሕዝብ ነው የተፈናቀለው። ቀርጫ ከተማ ጉጂ ዞን ውስጥ እንደሚኖሩ የነገሩኝ እና ስሜን ብናገር አደጋ ሊደርስብኝ ይችላል ያሉኝ የገደኦ ተወላጅ ደግሞ ስለ ደረሰው ጉዳት የሚያውቁትን ዘርዝረውልኛል። በሰው አካል ላይ በጣም ይሄ ነው ማይባል በአሰቃቂ ግድያ ሰው እየታረደ ነው ያለው እስካሁን ባለኝ መረጃ ወደ ሰባ አምስት ሰው በአሰቃቂ ግድያ ሞተዋል። አሁን በቅርጫ ከተማ ብቻ አይደለም፣ በሰባት አጎራባት ቀበሌያት ወደ ሰባ አምስት ሰው ሞተዋል። ከሰባ አምስቱ ሰው አስራ አንድ ሴቶች ናቸው፣ ዘጠኙ ህጻናት ናቸው። ይህ አሁን በሰባት ቀበሌ ያለ ሰው መረጃ ነው። በጣም በጣም ይሄ ነው የማይባል አሰቃቂ ግድያ ነው የተደረገ። የምዕራብ ጉጂ ዞን የጸጥታ ኃላፊ አቶ ደስታ ኢታና በበኩላቸው በአካባቢው በሰው ህይወትና በንብረት ላይ ስለደረሰው ጉዳት እንዲሁም ስለ ተፈናቀለው ህዝብ ያላቸውን መረጃ አካፍለውኛል። ስለ ጠፋው የሰው ህይወት ቁጥር ግን መናገር አያስፈልግም ብለዋል። በረሃድ ጉዳት የደረሰው አለ፣ እንደገና ደግሞ በህይወት የጠፋበት በዚህ በውጋ አለ። ቁጥሩን መናገር አያስፈልግም። ብዙም የንብረት ውድት ውድመት አለ። በሁለቱም ነው፣ በአንዱ ወገን ብቻ አይደለም። ግን ከአንዳንድ ወገኖች ሲሰማ እስከ ሶስት መቶ ሺህ እስከ አምስት መቶ ሺህ የሚሉ ሰዎችም አሉ የተፈናቀሉ ብቻ እሱ እኔ አላውቅም። በዞናችን ያለው መቶ ምናምን ጉጂ አለ። ጉጂዎች አሁን በደቡብ ውስጥ የምኖሩ ጉጂዎች አሉ። እኛ ውስጥ አለ ግደ አለ። እንግዲህ እነሱ ውስጥ ያለው መረጃ ከነሱ መስሊት ጋለ እኛ ጋር አለ። ግን ከሁለቱም ማለት ነው ወደ ስልሳ ምናምን ጉጂዎች ነው የተፈናቀሉት። ወደ ስልሳ ሺ እነሱ ደግሞ ወደ ሀምሳ ስልሳ ምናምን ስልሳ ሁለት ሺህ ምናምን ነው እነሱ ደግሞ ሀምሳ ሺህ ምናምን። አጠቃላይ ግን መቶ ምናምን አስራ ሁለት ሺህ የሚሆን ከሁለቱም ተፈናቅሏል። እኛ ውስጥ ነው። እኛ ነው የምንመግበው ማህበረሰቡ ራሳቸው ላይ ይዞ ራሱ ደብቆ እየመገበ ነው አለ። አሁን ማገዳዎችን ስማቸውን ለመናገር ፈቃደኛ ያልሆኑትና በቅርጫ ከተማ ነዋሪ እንደሆኑ የነገሩኝ ሰው ስለ አጠቃላዩ ሰብአዊ ሁኔታ የገለጹት አስደንጋጭ ነበረ። ነፍሳድን ስራ እየተሰራ አይደለም፣ ሰው በረሀብ እያለቀ ነው አለው። ትላንትና ከትናንት ከአርብ ጀምሮ ትንሽ ተኩሱ ረገብ ያለ ቢመስልም ሰው በገዝራ እያለቀ ነው አለው። በረሃብ እያለቀ ነው ያለው። እርዳታ ምንም አላገኘም። በሽታም ሰው በጣም እያለቀ ነው ያለው። ለአራተኛ ጊዜ ነው የገዶ ህዝብ እየተፈናቀለ ያለው። በዚህ ጉዳይ ላይ ደግሞ የፌደራል መንግስት ዝም ብለው እያየ ነው ያለው። በጣም አሰጋቢ ነገር ነው ያለው። አቶ አለሳ መንገሻም ከአካባቢው ደርሶኛል ያሉትን መረጃ መሰረት አድርገው ጉዳዩ በእጅጉ አሳሳቢ ነው ብለዋል። የተፈናቀለው ህዝብ የተፈናቀለበት ሁኔታ አሁን ያለበት ሰብአዊ ሁኔታ፣ መንግስት ምን ያህል እርዳታ እያደረገ እንደሆነ መንግስት በሚዲያ ብገልጸው እና ብንሰማው በጣም ደስ ይለናል። አሁን ተፈናቃዮቹ ካሉበት ሁኔታ አንፃር በምናይበት ጊዜ እጅግ አሳዛኝ፣ አሰቃቂ፣ አስከፊ ሁኔታ ውስጥ ናቸው ያሉት። መጠለያ የለም፣ ልብስ የለም፣ መድኃኒት የለም፣ ውሃ ማግኘት አይችሉም። ነፍሰ ጡሮች በዝናብ ውስጥ በጭቃ ውስጥ እየተገላገሉ ሕጻናት ልጆቻቸው እየሞቱባቸው ነው። ምግብ ማግኘት አልቻሉም። በጣም አስከፊ ነው። ስለዚህ መንግስት ይሄ ችግር እንዳለ በይፋ በአደባባይ ተናግሮ ሌሎች ረጂ ወገኖች እንዲተባበሩ በይፋ ቢናገር ለማስተባበርን በጣም በቀለለ ነበር። የጌዲዮ ዞን ዋና አስተዳዳሪን በተከሰተው ግጭትና በደረሰው ጉዳት ዙሪያ ለማነጋገር ያደረግኩት ጥረት አልተሳካልኝም ይሁንና የምዕራብ ጉጅ ዞንን የጸጥታ ኃላፊ አቶ ደስታ ይታራን የግጭቱ መንስኤ ምንድን ነው ብዬ ጠይቄያቸዋለሁ። እንደ እሳቸው አገላለጽ በቁጥር 12 የሚሆኑ ሰዎች የግጭቱ መንሴዎች ናቸው። ቀደም ሲል ጎንዶሮ በተባለ የሀገር ባህል መሠረት ከወራት በፊት በተፈጠረው ግጭት ደርሶ የነበረውን ጉዳት ሁለቱም ወገኖች ይቅር ተባብለው የገዴው ማኅበረሰብ አባላት ወደ ነበሩበት ተመልሰው እንደሰፈሩ አስታውሰዋል። ይሁንና እነዚህ ግጭቱን ያነሳሱ ሰዎች የሚሏቸው ሰዎች ይህን ሂደት ረብሸውታል። አንደኛ ህዝቡን ማሸሽ ጀመሩ። ኦሮሚያ ውስጥ ያለውን የገደው ማኅበረሰብ ወደ የክልላቸው ውጡ፣ ጦርነት እናነሳለን ብሎ አወጁ። ህዝቡ መሸሽ ጀመረ። ለምን ሸሻችሁ ሸሻችሁ ብለን ጠየቅ፣ ውጡ ተብለናል፣ ችግር ፈጠራል፣ ጦርነት እነሳ ነው ብሎ እዚህ ነው የምሸሸው አሉ። አትሽሹ ብለን አወያይተን መለስናቸው፣ ወደ ቀያቸው ማለት ነው። ከዛ እነዛ ወደ አስራ ሁለት ሰዎች የሚሆኑት ደግሞ ይህ ነገር የሚቀሰቀሱት ውጡ ብሎ ወደ ገባ ይሄ ነው። ይሄ በከፍተኛ የአመራር አካላት በሁለቱ ክልሎች የታየ ጉዳይ ነው። እንዴት ነው አይተዋል? በደንብ አይቶ ገምግሞ አጠቃላይ ያለውን እርምጃ ወስዶበት በአማራ ደረጃ ያሉት እርምጃ ወስዶበት በሁለቱም ማለት ነው ተካሂዷል። መጨረሻ ላይ ግን አሁን ብዙ ሰሆን ማለት ነው ግንቦት አምስት ላይ እንደገና ደግሞ በኦሮሚያ ክልል ታጠቀ አካላ ምርሻዎችን ተሰባስቦ በገጦ በኩል ዙሪያውን አምባላ ቃርጫ ብሎ ኮራ ገላና፣ አባያን ሰገስ ማለት ገላና ድረስ በአንድ ቀን በአንድ ሰዓት በተመሳሳይ ማታ በታጠቀ ኃይል በሰለጠነ ኃይል ነጦርነት ጀመሩት በአምስት ማለት ነው። የቅርጫው ነዋሪ ግን ይህን አይቀበሉም። በሳቸው አባባል የጌዲኦ ማህበረሰብ የመብት ጥያቄ ስለነሳ ነው ይህ ችግር የተፈጠረው። አሁን የባኔሳችን መብት ይጠበቅ፣ በቋንቋችን መናገር አልቻለም ብለው በአመለክት ኦሮሚያ ክልል አመልክቶ ኦሮሚያ ክልል ይሄን መሆን የለበትም ብለው ተጣርተው አስቸኳይ እልባት እንዲሰጥ ብለው ደብዳቤ ጽፎ ነበር። ይሄ ደብዳቤ መጥቶ ለምዕራብ ጉጂ ዞን ተሰጠ። ከምዕራብ ጉጂ ዞን ወደ ቀርጫ ወረዳ ተጽፎ ቀርጫ ወረዳ ደብዳቤ ይሄ እንደገባ እንደማካሄደዋል ብለው ሰውን ማሳሰር ጀመሩ። መደብደብ፣ ቤት ላይ ድንጋ መወርወር ተጀመረ። ማንነታችን መብት ይጠበቅ ብለው ስለጠየቀ ብቻ ነው ይሄ የደረሰ ያለው። የገደኦ ህዝብ ዴሞክራሲያዊ ድርጅት ሊቀመንበር አቶ አለሳ መንገሻን የችግሩ መንስኤ ምንድን ነው ለምን ሲ ግጭት በተደጋጋሚ ይነሳል የሚል ጥያቄ አቅርቤላቸዋለሁ። አቶ አለሳ መንግስት ይህን ጉዳይ ትኩረት ሰጥቶት በገለልተኛ ቡድን ቢያስጠናው የተሻለ እንደሆነ ያሳስቡና ያላቸውን መረጃ አካፍለውኛል። በገደኦ ተወላጆች በኩል የሚነገረው አካባቢውን ለቃችሁ ውጡ እየተባል ነው ነው እኛ ስናውቅ ደግሞ የጉጂ ህዝብ የገድኦን ተወላጅ አብር ካንተ ጋር ሊኖር አልችልም፣ አል ብለን አፋችንን ሞልተን መናገር አንችልም። ያደግነውም በዚህ አይደለም። የገደኦ ህዝብም የጉጂ ተወላጅ ከምድራችን ይውጣ ብሎ ያሳድደዋል ብለን አንቀበልም። ያደግነውም በዚህ አይደለም። የምናቆም ይህንን አይደለም። ይህን የሚቀሰቅሱ ወገኖች ምን ዓላማ እንዳላቸው ለማወቅ መንግሥት ጥልቅ ምርመራ አድርጎ ለህዝብ ቢያሳውቅ የሁላችንም ፍላጎት ነበር። የምዕራብ ጉጂ ዞን የጸጥታ ኃላፊ አቶ ደስታ ኢጣና ለቪኦኤ እንዳሉት በአሁኑ ጊዜ እሳቸው ባሉበት አካባቢ በተነጻጻሪ ሁኔታ መረጋጋት እየታየ ነው ይላሉ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸው ነገሮ፣ እናመሰግናለን። በምስራቅ ሀረርጌ በጭናክሰን ወረዳ የሶማሌ ክልል ልዩ ፖሊስ ኃይል አባላት በከፈቱባቸው ጥቃት የበርካታ ሰዎች ሕይወት አልፏል ሲሉ የአካባቢው ነዋሪዎች ለአሜሪካ ድምፅ ገልጠዋል። ዓለም አቀፉ የሰብአዊ መብት ተከራካሪ ድርጅት አምነስቲ ኢንተርናሽናል ዛሬ ባወጣው መግለጫ ከአርብ ጀምሮ እስከ ዛሬ ድረስ ባሉት ቀናት በሶማሌ ክልል ልዩ ፖሊስ ታጣቂዎች በተፈጸሙ ጥቃቶች አስራ አራት ሰዎች ተገድለዋል ብሏል። ድርጅቱ ባለፈው አርብ ባወጣው ሌላ የኢትዮጵያ ሰብአዊ መብት ጉዳዮች ላይ ያተኮረ መግለጫው ደግሞ ከኦሮሚያና ከቤንሻንጉል ክልል የተፈናቀሉ የአማራ ክልል ተወላጆች ምላሽ እንዲሰጣቸው፣ አስፈላጊው ጥበቃም እንዲደረግላቸው ሲል አሳስቧል። የኢትዮጵያ መንግስት ዘውግን ያማከሉ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት አለበት ነው ያለው መግለጫው። ጽዮን ግርማ ዝርዝሩን ይዛለች። አርብለት ቆቦ ቢቃ አላን ኡላና ወርላምቡ በተባሉ ቦታዎች እንዲሁም ቅዳሜና እሁድ ሆሳሌን ማራርና ጢሮ በተባሉ ቀበሌዎች በአጠቃላይ 14 ሰዎች ተገድለዋል፣ ብዙ ሰዎች ቆስለዋል፣ ቤቶችም ተቃጥለዋል ብሏል አምነስቲ። ሁኔታውን ለማጣራት ወደ ወረዳው ነዋሪዎች ጋር ስልክ ደውዬ ነበር። ያገኘኋቸው ነዋሪዎች በታጣቂዎች ከፍተኛ ጥቃት እንደደረሰባቸው ተናግረዋል። አንድ ስሙን መግለጽ ያልፈለገ ነዋሪ ሁኔታውን ያስረዳል። የተናክሰን ቀበሌዎች የትላ አምስት ኒው ፖልስ የሚለው ሰራዊት ከባድ መሳሪያዎቹን እና ፓትሮል ይዞ ገብቶ እኔም ዛ ሻይን ፕሌት ገብቶ በቃ ብቺ እንደመቱ ብዙ ሰው እዛ ትጎርታና ሞተ ነበር። እኔ ሮጬ ሮጬ በግድ ነው ያመለኩኝ። ከዛ ገብቶ ቤቶቹን ምናምን አቃጠሉ፣ ስንዴ ምናምን እና ከብቶች ምናምን ሁሉ ነገር ወሰዱ። ሰዎቹ ደግሞ ተፈናቀሉ ወደ አምነስቲ ኢንተርናሽናል የአፍሪካ ቀንድ የሰብአዊ መብቶች ጉዳይ አጥን የሆኑትን አቶ ፍስሐ ተክሌ ሁኔታውን እንዲያብራሩ ጠይቄያቸው ነበር። ጭናክሰን አካባቢ ከአለፈው አርብ ጀምሮ ወደ አስራ አራት ሰዎች በሶማሌ ክልል ልዩ ኃይል ተገድለዋል። የተለያዩ ቀበሌዎች ላይ ተጠቅተዋል። አርብ ዕለት ሶስት ሰዎች ተገድለዋል፣ ቅዳሜ ዕለት ደግሞ ሰባት ሰዎች፣ እንደገና ትናንትና ሌላ አራት ሰዎች በጥይት ተገድለዋል። ሌሎች ብዙ ሰዎች ደግሞ ቆስለዋል። ይሄ እንግዲህ ቅርብ ጊዜ መሆኑ ነው እንጂ ከሁለት ሳምንት በፊትም እንደዚህ ተመሳሳይ ሰዎች ላይ ጥቃት ተደርጎ ብዙ ሰዎች ቤታቸው ተቀጥሎ ብዙ ሰዎች ሞተው ነበረ። በዛም ጊዜ ቢሆኑ አሁንም የምናደርገው ነገር ምንድን ነው? የሶማሌ ልዩ ኃይል በተለያየ ጊዜ ከተቋቋመበት ጊዜ ጀምሮ እንደ ፈረንጆቹ ከሁለት ሺ ስምንት ጀምሮ ብዙ የሰብአዊ መብት ጥሰቶችን ይፈጽም ነበረ። ከቅርብ ጊዜ ወዲህ ደግሞ ወደ ጎረቤት ክልል ኦሮሚያ እየሄደ ብዙ ሰዎችን ያጠቃልና ይሄ ኃይል መበተን አለበት። በተለይ ድርጊቱን የፈጸሙ የዚህ ፖሊስ አካላት ለፍርድ መቅረብ አለባቸው። መብታቸው የተጣሰባቸው ሰዎች ደግሞ አስፈላጊው ካሳ ሊደረግላቸው፣ ሊከፈላቸው ይገባል። ይሄ ማለት የግድ በገንዘብ ብቻ አይደለም፣ በተለያዩ መልኩ ካሳ ሊደረግ ይችላል። ያን እንግዲህ ያው በዝርዝር እንትን የሚባል ይሆናል። ግን አስፈላጊ የሆነ እውቅና መጀመሪያ መብት ጥሰት እንደተፈጸመባቸው፣ ይቅርታ ከዛ በኋላ ደግሞ ለደረሰባቸው ጉዳትና ጥፋት አስፈላጊው ካሳ ሊደረግላቸው ይገባል ነው ምንለው። የሶማሌ ክልል ልዩ ፖሊስ በኦሮሚያ ክልል በሚገኙ የተለያዩ አካባቢ ነዋሪዎች ላይ ይፈጽመዋል በሚባለው ተደጋጋሚ ጥቃት የበርካታ ሰዎች ሕይወት ማለፉን በተለያየ ጊዜ በዘገባችን ማካተታችን ይታወሳል በዚህ ጉዳይ ጉዳይ ላይ ዛሬን ጨምሮ የክልሉ መንግስት ምላሽ እንዲሰጠን ተደጋጋሚ ሙከራ ብናደርግም ሳይሳካልን ቀርቷል። በሌላ በኩል የክልሉ መንግስት የሶማሌ ክልል ልዩ ፖሊስ የተቋቋመው በድንበር ላይ የሚፈጸሙ የአሸባሪ ጥቃቶችን ለመከላከል ነው ሲል በተደጋጋሚ በክልሉ የመገናኛ ብዙሀን ላይ መግለጹ ይታወሳል። በሌላ በኩል አርብ እለት አምነስቲ ባወጣው መግለጫ ከኦሮሚያ ክልል የተፈናቀሉና ለመፈናቀል በስጋት ላይ ያሉ ነዋሪዎች አስቸኳይ መፍትሄ እንዲሰጣቸው ጠይቋል። አቶ ፍስሀን ስለ መግለጫው ጠይቅያቸዋለሁ። በኢትዮጵያ አቆጣጠር ከጥቅምት ጀምሮ ብዙ ቦታዎች ላይ ታይቷል። ከቤኒሻንጉል አካባቢዎች ላይ ወደ አምስት መቶ ቤተሰቦች ተፈናቅለው ወደ ባህር ዳር ነበሩ። እስካሁን ድረስም ብዙ ሪፖርት ሲደረግ ነበረ። ከኦሮሚያ በተለይ ከቄለም ወለጋ ና ከኢሉ አባቦራ ዞን ቡኖ በደሎ የሚባለ ዞን አካባቢ ከጥቅምት ወር ጀምሮ ብዙ ሰዎች ተፈናቅለዋል። እነዚህ ሰዎች ደግሞ ምሳሌ አንድ ሺ አራት መቶ ያህል ሰዎች በተለያዩ ሰሜን ወሎ ዞኖች ሰፍረው ይገኛሉ። መንግስትም እርዳታ እያቀረበላቸው ነው። በመንግስት ዳታ ራሱ መሰረት አንድ ሺ አራት መቶ ሰዎች ተመዝግበው እርዳታ እየተደረገላቸው ነው። ቆቦ፣ ወልዲያ፣ አላማጣ ውስጥ እና ሀሮ አካባቢ ተመልሰው ይገኛሉ። ከዛ ጊዜ ጀምሮ ማለት ነው። አሁንም ደግሞ በተለይ በቄለም ወለጋ ላይ ያሉ ሰዎች በየጊዜው ጥቃት ይደርስባቸዋል፣ ማስፈራራት ይደርስባቸዋል። ከአካባቢያችን ውጡ፣ ወደ ክልላቸው ተመለሱ እየተባሉ አካባቢ ባሉት ወጣቶች ጫና እየተደረገባቸው ነው እና ባናገርናቸው ወቅት ያሉ ምንድን ነው የመንግስት አካላት ምንም አላደረጉልንም እስካሁን። ጫናው እየባሰ ስለመጣ ከዚህ በኋላ መቆየት አንችልም። በአጭር ጊዜ ውስጥ መልስ ካልሰጠን ተመልሰን ወደ አማራ ክልል መሄዳችን ነው ነው ያሉት። ና እኛ የሚያሳስብ ነው ምንድነው፣ ማፋታ ይሰጣቸውም፣ አስፈላጊው ጥበቃ ይደረግላቸው፣ እነዚህ ጥቃት የሚያደርሱ ሰዎችም ከድርጊታቸው እንዲቆጠቡ መንግስት አስፈላጊውን እርምጃ ይውሰድ ነው የምንለው። አቶ ፍስሀ የኢትዮጵያ መንግስት ዘርን ያማከለ ጥቃቶችና በተያያዥነት የሚፈጠሩ መፈናቀሎችን ለማስቆም እንዲሁም ዜጎችን ከጥቃት ለመከላከል መስራት እንዳለበት የድርጅታቸው አቋም መሆኑን ገልጸዋል። ሁሉም ሰው የመንግስት አካልም ሆነ ኢትዮጵያ ውስጥ ያሉ ማንኛውም ነዋሪ በሙሉ አንደኛ ማወቅ ያለበት ነገር አንድ ሰው ኢትዮጵያዊ እስከሆነ ድረስ በኢትዮጵያ ውስጥ ተዘዋዝሮ መስራትና መኖሪያውን ማድረግ ይችላል። በኢትዮጵያ ሕገ መንግስትም ሆነ በዓለም አቀፍ ሕጉ መሰረት ሰዎች ተዘዋዝረው መስራት ይችላሉ። መኖሪያቸውን በተለያየ አካባቢ ማድረግ ይችላሉ። በመረጡት ቦታ መኖር ይችላል። ስለዚህ ይህንን መብት በተመለከተ አስፈላጊውን ግንዛቤ መፍጠር ያስፈልጋል፣ በመንግስት አካላትም ቢሆን በግለሰቦችም ቢሆን በነዋሪዎችም ቢሆን። ሁለተኛ ደግሞ ይህን ተላልፎ በማ ፈናቀሉ ድርጊት በሚሞከርበት ጊዜ መንግስት ዝግጁ ሆኖ ከክልላቸው ውጪ የሚኖሩ ሰዎችን ለመጠበቅ አስፈላጊውን ዝግጅት ያስፈልገዋል። በኦሮሚያ ያሉ የተለያዩ ብሔረሰቦች ሊኖሩ ይችላሉ። በአማራ ያሉ ሊሆን ይችላል። በተለያዩ ሊሆን ይችላሉ። እነዚህ ሰዎች ጥቃት ይደርስባቸዋል ተብሎ ከተገመተ ወይም ደግሞ በቂ ማስረጃ ካለ አስፈላጊውን ምላሽ ከመንግስት ማግኘት ያስፈልጋል ነው የምንለው እና ተፈጥሮ ሲገኝም ደግሞ ጉዳት የደረሰባቸው ነገሮች መልሶ ማቋቋም ተመልሶ እንዲመጡ ማድረግ የሚቻልበት ሁኔታ ማመቻቸት እንዲሁም ደግሞ አስፈላጊውን ካሳ መክፈል ያስፈልጋል። የአምነስቲን መግለጫ በተመለከተ የኢትዮጵያ መንግስት ምላሽ እንዲሰጠን የመንግስት ኮሚኒኬሽን ጉዳዮች ሚኒስትር የሆኑትን አቶ አህመድ ሸዴና የኦሮሚያ ክልል ኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ ስልክ ላይ ደውለን ነበር። አንደኛው ስልክ ስለማይሰራ አንደኛው ደግሞ ስለማይነሳ ልናገኛቸው አልቻልንም። በሌላ በኩል ዶክተር ነገሪ በፌስቡክ ገጻቸው ላይ ቀበሌና ወረዳዎችን በዝርዝር ጠቅሰው ባሰፈሩት መግለጫ የኦሮሚያ ክልላዊ መንግስትም ሆነ የኦሮሞ ህዝብ ሌሎችን የማቀፍ እንጂ የማፈናቀል ባህል የላቸውም ብለዋል። በሌላ በኩል የአማራ ክልል አደጋና ስጋት ኃላፊዎች ለክልሉ ብዙሀን መገናኛ እስካሁን አንድ ሺ አራት መቶ ሰዎች መፈናቀላቸውን አረጋግጠዋል። አምነስቲ መንግስት በበኩሉ በጉዳዩ ላይ የኢትዮጵያ መንግስት ምላሽ ለማግኘት ያደረገውን ሙከራ እንዳልተሳካ ገልጾ መንግስት መረጃዎችን በመሸፋፈል ላይ ይገኛል ሲል ወቀሳ ሰንዝሯል። የአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ አማርኛው አገልግሎት ነው። ወደሚቀጥለው ቅንብር እናልፋለን። አሉላ የአሜሪካ ድምፁ የአፍሪቃ ሙዚቃ ሰዓት አባት በሚል ቁልምጫ የሚታወቀው ሊዮ ሳርኪሲያን አረፈ። የቀድሞ ባልደረባችን ሊዮ ሳርኪሲያንን ስራ በአፍሪቃ ሙዚቃ ስብስቦቹ ለምሽቱ ባጭሩ መልከት እናደርጋለን። ለሙዚቃ ይልቁንም ለአፍሪቃ ያለው ፍቅር ወደር የለውም ሲል ጻፈ የቪኦኤ አፍሪቃ ዋና ክፍል ዲሬክተር ንጉሴ መንገሻ የአሜሪካ ድምፁ የአፍሪቃ የሙዚቃ ሰዓት ፕሮግራም አባት በመባል የሚታወቀውን ሊዮ ሳርኪሳንን ሕልፈት ለሙያ አጋሮች ባስታወቀበትና ሀዘኑን በገለጸበት ማስታወሻው። ከአንደኛው ጥግ ሌላኛው ጥግ አፍሪቃን በማዳረስ የአህጉሪቱን ሙዚቃና ባህል የአፍሪቃ ሙዚቃ ሰዓት በተሰኘው ፕሮግራሙ ለአራት አስርታት ሲያስተዋውቅ የኖረው ሊዮ ቀዳሚው የአፍሪቃ ሙዚቃ አባት ወይም የሙዚቃ ሰው በመባልም ይታወቃል። ኢትስ ሚውዚክ ታይም እን አፍሪካ A very good Sunday evening to you, friends. I'm Rita Rochelle. Hello again, and welcome back to Music Time in Africa. And now here's Leo. And I'm Leo Sarkeesian. Happy to have you with us today, Sunday, December 23rd, and this coming Tuesday is Christmas Day. ሊዮ ሳርኪዚያን በፕሮግራሙ ለሦስት አስርታት አጋሩ ከነበረችው ሪዳ ጋር ልዩ የገና ዝግጅታቸውን ሲያስተዋውቁ ነበር። የተከታተል ነው። በሙዚቃ ጉዞው አህጉሪቱን ከዳር እስከ ዳር ያዳረሰው ሊዮ ይበልጡንም የአፍሪቃ ባህላዊ ሙዚቃዎች ላይ ያተኮሩ ልዩ ልዩ ስብስቦቹ ከኢትዮጵያም እንደ መላመላና ምንጃርን የመሳሰሉትን አካተዋል። ሴሌክሽን ነምበር ቱ Mela, Mela. Mella Mella mela, mela, mela, mela, mela. mela, mela, አውሮፓውያን የዘመን አቆጣጠር በ1960 ዓመተ ምህረት መጀመሪያ በጊኒ ቀዳሚው የአፍሪካ የሙዚቃ ሰው የሚለውን ያን መጠሪያውን ባገኘበት ወቅት በጊኒ ነበር ስራው። ታዲያ በ1963 ዓ ም በዩናይት ስቴትስ የዓለም አቀፍ ተራዶ ፕሮግራም ዲሬክተር ለአሜሪካ ድምፅ አባል ሆኖ ተቀጠረ። ሴሌክሽን ነምበር ፋይቭ አንቼም ኢንድላ Sung by Baheta Gabre Haywat <music> Selection Number eleven Yeleb Leyesat Sung by Buzunesh. የሰዓታችን ጉዳይ ፈቀድ አይመስልም። ሰፋ ያለውን ያጠናቀርነውን ዝግጅት በሌላ ፕሮግራም ልናቀርብ ነው። በተከታታይ የባህታ ገብረ ሕይወትን የብዝነሽ በቀልን ና የጥላሁን ዜማዎች ነበር የተከታተል ነው። ሊዮ አፍሪካን ባዳረሰባቸው በርካታ ዓመታት ለመጀመሪያ ጊዜ በጡረታ እስከወጣበት 1976 እና ኋላም በግሉ ለረጅም ዓመታት እስካገለገለበት ድረስ ከሙዚቃ አልተለየም ነበር። የተተኩት ወይም በሙያው በስፍራው የተተኩትንም ባለሙያዎች እንዲሁ አብረው በማገዝ እና የአፍሪካን ሙዚቃ በማስተዋወቅ ሲያገለግል ቆይቷል። ባለፈው አርብ ከዚህ ዓለም በሞት የተለየው ሊዮ ታሪክና ሕይወቱን የተመለከተ ፕሮግራም በሌላ ጊዜ እናቀርባለን። የኢትዮጵያ አየር መንገድ ወደ ዩናይትድ ስቴትስ ቺካጎ ግዛት ተጨማሪ የበረራ መስመር ዛሬ ጀምሯል። በዩናይትድ ስቴትስ ብዙ ሰዎችን ከሚያስተናግዱ የአውሮፕላን ማረፊያዎች አንዱ በሆነው ኦሄር አየር ማረፊያ የኢትዮጵያ አየር መንገድ የሚያደርገው በረራ በዩናይትድ ስቴትስና ኢትዮጵያ መካከል የንግድና መጣኔ ሀብት ትስስርን የሚያጠናክር እንደሚሆን ተገልጧል። በቺካጎ አካባቢ የሚኖሩ ኢትዮጵያውያንም የበረራው መጀመር ወደ ትውልድ ሀገራቸው ለሚያደርጉት ጉዞ አመቺ እንደሚሆንላቸው ተናግረዋል። መስተዋት አረጋው ዝርዝር አላት። አድማጮች ይህን ቆየት ብለን እናቀርባለን። ከዚያ ቅድመን ታዲያ ሌላ ፕሮግራም እንድናቀርብ ንጉሱ እያስታወሰኝ ነው። ባሳለፍነው ቅዳሜና እሁድ በባህር ዳር ከተማ የአማራ ብሔራዊ ንቅናቄ መመስረቱን ተመራጮች ባወጡት መግለጫ አስታወቁ። የኢትዮጵያ ብሔራዊ ምርጫ ቦርድ መስፈርትን ያሟላ ነው የተባለው ይህ ንቅናቄ በአማራ የህዝብ የፖለቲካ፣ የምጣኔ ሀብትና የማህበራዊ ህይወት ላይ ወሳኝ ፋይዳ እንደሚኖረውም ተገልጧል። ለመሆኑ ይህ ንቅናቄ ከኢትዮጵያ ውጭ በሚገኙ በርካታ የአማራ ድርጅቶችም ሆነ አገር ውስጥ ካለው በአዴን ጋር በምን ይለያል? አስፈላጊነቱስ እስከምን ድረስ ነው? የአዲሱ አበበ ጥያቄ ነው። ፕሬዚዳንቱ ዶክተር ደሳለኝ ጫኔን አነጋግሯል። እነሆ። እርግጥ ነው ውጭ ሀገር ያሉ ብዙ የተለያዩ የአማራ ፖለቲካ ድርጅቶችና የሲቪክ ማህበራት አሉ። ሀገር ውስጥም በአዴን አለ። ግን በአዴን እስካሁን ባለው ሂደት ውስጥ የአማራን ህዝብ ጥቅም በሚገባው ልክ እያስከበረ አይደለም። ድርጅቱ ከአመሰራረቱ ጋር ተያይዞ ብዙዎቹ መስራች አባላትም ለአማራ ህዝብ ተቆርቋሪ አልነበሩና አማራ ህዝብ የሚገባውን ጥቅምና ፍላጎቱን፣ ደህንነቱን፣ ህልውናውን ማስከበር ባለመቻላቸው አሁን የምናያቸው በአማራ ህዝብ ላይ እየደረሱ ያሉ የተለያዩ በደሎች፣ ችግሮች፣ ግፎች ስላሉ እሱን መታገል ስለፈለግን ነው። የአማራ ብሔራዊ ንቅናቄ የሚያቋቋም ነው። ዶክተር ደሳለኝ ይህንን ንቅናቄ ስትመሰርቱ እርግጠኛ ነኝ በፖለቲካም ሆነ በማህበራዊ ጉዳይ የሚመስሏቸውን ድርጅቶች፣ ተቋማት ጋብዛቸዋል። እነማን ነማን ተገኙ በምስረታ ጉባኤው ላይ ብዙ እንግዶችን አዲስ አበባ የሚኖሩ የተለያዩ የተቃዋሚ ፓርቲ ተወዳዳሪ ፓርቲዎችንም ኦፌኮን፣ ገዥን ፓርቲ አዴግን፣ ብአዴንንም ብዙ ድርጅቶችን ጋብዘን ነበር በመክፈቻ ዝግጅታችን ላይ እንዲገኙ። የብአዴን ተወካዮች ጭምር እራሱ አልተገኙም እና አስተያየታቸውን መስማት አልቻልንም። ምናልባት እኛ ወደፊት አንድ ፕሮግራም ስለምንሰራ እነሱንም ጋብዘን፣ ሌሎች የአማራ ድርጅቶች ደግሞ አሉ እዚህም ሀገር እነሱንም ጋብዘን እንወያያለን። ነገር ግን እዚህ ሀገርም ቅድም እንደገለጥነው መግቢያው ላይ የተቋቋሙ የተለያዩ የአማራ ድርጅት ወይም ማህበራት አሉና ከእነሱ በትክክል የሚለያችሁስ ምንድን ነው? ከብአዴን ጋራ የሚለያችሁን ዋናውን ነገር ገልጠውልኛል። ከሌሎቹስ ጋር? ሌሎቹ ያው እንደምታውቀው ከኢትዮጵያ ውጭ ያሉ ስለሆኑ ከህዝባችን ጋር እለት ከእለት ተገናኝቶ የፖለቲካ ስራ ለመስራት ያለባቸውን አስቸጋሪነት ልንረዳ እንችላለን። ግልጽ ነው። ይሄ ግን ምንድን ነው ማዕድ ሲያደርግ እንደነበረው በፕሮፌሰር አስራት ወልደየስ ተመስክቶ የነበረው ማዕድ እሱ ሲሰራ እንደነበረው ከህዝቡ ጋር ታች ድረስ ገጠር ድረስ ወርደን የዕለት ከዕለት ችግሩን የህብረተሰባችንን መገፋት የህዝባችን ከኢትዮጵያ የማህበራዊ ኢኮኖሚያዊና ፖለቲካዊ ህይወት መገፋት ወደ ዳር መደረግ የሚደርስበትን የዕለት ከዕለት ህይወት እያየ አብሮ ከህዝቡ ጋር እየኖረ ህዝቡን የሚያታድል ድርጅት ስለሆነ ውጭ ካሉ ድርጅቶች በዛ በኩል ይለያል። ያ ማለት ግን ምንድን ነው? ድርጅታችን ለአማራ ህዝብ ጥቅም ከሚሰሩ ውጭ ከሚኖሩ ማናቸውም አይነት ስብስቦች የፖለቲካ ድርጅቶች፣ ሀገር ውስጥም ከሚኖሩ በአዴንን ጨምሮ ለአማራ ህዝብ ትግብ ጥቅም መብቶች፣ ለአማራ ህዝብ ህልውና እንታገላለን ከሚሉ ድርጅቶች ጋር በሚያስማሙን ጉዳዮች እና የጋራ አጀንዳዎቻችን ዙሪያ እንሰራለን። ለህዝባችን ጥቅም፣ ለህዝባችን ደህንነት መከበር ከማንም ጋር ቢሆን ተነጋግረን ተቀራርበን የመስራት ፍላጎት አለን። በእኛ በኩል በቀጥታ ባንገናኝም ብዙዎቹ የአማራ የሲቪክ ድርጅቶች እና የፖለቲካ ድርጅቶች በማህበራዊ መገናኛ ገጾቻቸው በዌብሳይቶቻቸው ለእኛ የአጋርነትና የድጋፍ መግለጫ አወጣዋል ልከውልናል። ይህንም በበጎ ጎኑ በታላቅ አክብሮትና አድናቆት ነው የተቀበልነው። ደስተኞች ነን። መልካም ዶክተር ደሳለኝ ጫኔ የአማራ ብሔራዊ ንቅናቄ ፕሬዚዳንት። እንግዲህ ውጭ ያሉት ሌሎችም የአማራ ድርጅቶች ስለ እናንተ የሚሉትን ከእነሱ መስማት እንፈልጋለን። እርግጥ እናንተ ቀና አመለካከት አለን፣ አብረን እንሰራለን በጋራ በሚያግባቡን ጉዳዮች ብላቸዋል እና ምን ይላሉ ስለ እናንተ የሚለውን እነሱኑ አቅርቦ ማዋየት ያስፈልጋል። ወደፊት እንደገና ተመልሼ አገኘታለሁ። ለአሁኑ በጣም እግዜር ይስጥልኝ፣ አመሰግናለሁ። እግዜር ይስጥልኝ። ወደ አፍሪካ ነክ ርዕሶች እናልፋለን። የኢትዮጵያ መንግሥት ከ18 ዓመታት በፊት ከኤርትራ ጋር የተደረገውን የአልጀር ስምምነትንና የድንበር ኮሚሽኑ ከ16 ዓመታት በፊት የሰጠውን ውሳኔ ተቀብሎ ካለምንም ቅድመ ሁኔታ ለመተግበር መወሰኑን ካስታወቀ ወዲህ የተለያዩ አመለካከቶች ይሰማሉ። በድንበሩ መካለል በቀጥታ የሚነካው የኢሮብ ህዝብ የውሳኔው መተግበር በኢሮብ ህዝብ ህልውና ላይ አደጋ ይጋርጣል በማለት ከፍተኛ ቁጣና ተቃውሞ አሰምቷል። በመቀሌ ዩኒቨርሲቲ የሚያስተምሩ ምሁራን አቶ ገብረ መድህን ገብረ ሚካኤል እና አቶ ማሪ ዮሐንስ ሰላም ለማምጣት ከተፈለገ ስምምነቱን ከመተግበር ሌላ አማራጭ የለም ይላሉ። በድንገት ከማስታወቅ ይልቅ መጀመሪያ የሚመለከተውን ህዝብ ማነጋገር ነበረባቸው ነው የሚሉት። አዳነሽ ፍሳዬ ታቀርባለች። የኢሮብ ወረዳ ከተማ የዳውሃን ነዋሪዎች ሰላማዊ ሰልፍ በማካሄድ ተቃውሟቸውን አሰምተዋል። ከተቃውሞ ሰልፈኞቹ አንዱ አቶ ወልደ ብስራት የኢሮብ ህዝብ ሰላም ይፈልጋል ነገር ግን ፍትህ አልባ ሰላም አይኖርም ብለዋል። የኢሮብ ህዝብ ሰላም ይፈልጋል ግን ፍትህ አልባ ሰላም የለም። ፍትህ የሰላም እናት ናት። ፍትህ ሲገኝ ነው ሰላም የሚገኘው። እኛ ኤርትራውያን ጋር አብሮ በጉርብትና ቆይተናል። አሁንም ለመቀጠል እንፈልጋለን። እንዲህ በምንልበት ጊዜ ማንነታችንን አሳልፈን አደለን። እነሱ የራሳቸው ማንነትን ይዞ፣ እኛ ራሳችን ማንነት ይዘን መሆን አለበት። አናሳ ብሔረሰቡ በሁለት አገር ከተከፈለ እንዳልነበረ ነው የሚሆነው። በመቀለ ዩኒቨርስቲ የፖለቲካ ሳይንስና የእስትራቴጂያዊ ጥናቶች መምህር አቶ መሐሪ ዮሐንስ የኢትዮጵያ መንግስት ያወጣው መግለጫ የትግበራውን አፈጻጸም በዝርዝር ስላላቀረበ በግልጽ ለመነጋገር እንደማያስችል አስረድተዋል። የአልጀርሱን ስምነትና የድንበር ኮሚሽኑን ውሳኔ ከመተግበር ሌላ ምን አማራጭ አለ ሲሉም ይጠይቃሉ። ምን አማራጭ አለ? ያለፉት አስራ ስምንት አመታት በኤርትራና በኢትዮጵያ የነበረውን ነዋር ነፊስ ፖሊሲ ወይ ደግሞ ጦርነትና ሰላም የሌለው ሁኔታ ለረጅም ጊዜ ህዝቡን ሲጎዳ ቆይቷል። መተግበር ህዝቡ እንዲነጋገርበት ሳይደረግ በዱብዳ መልክ መነገሩ እሳቸውንም ጨምሮ ህዝቡን እንዳሳዘነ ጠቁመዋል። ውሳኔው ስለተላለፈ በዓለም አቀፍ ህግ መሰረት መሰመር ይኖርበታል፣ ግን ቀላል አይሆንም ይላሉ አቶ ዮሐንስ። ድንበሩ የግድ በሁለቱም ሀገራት ህዝቦች ወይ ደግሞ በሁለቱም ሀገራት በዓለም አቀፋዊ ህግ መሰመር አለበት። ውሳኔው ተላልፈዋል። ውሳኔው በዩናይትድ ኔሽን ወይ ዚ ህግ ላይ በቦርደር ኮሚሽን እንዳስተላልፈው ውሳኔ እስቲል ስታዩ ችግሮች አሉት። የኤርትራ የነበረውን ወደ ኢትዮጵያ፣ የኢትዮጵያ የነበረውን ወደ ኤርትራ፣ እንደዚህ መገለባበጦች አሉና ይህንን በእርግጥ በጣም አስቸጋሪ ነው። ግን በተለይ እኔ እንደ አንድ ትግራዋ ኢትዮጵያዊ ይሄ ኖወርዶክስ ፖሊሲ የሚባለውን ማብቂያ እንዲያገኝ ምንስ አማራጭ አለ? ሌላ አማራጭ ስላልታየኝ ኮምፕሮማይዝ ተደርጎ ከህዝቡ ጋር ተነጋግሮ መፈታት አለበት ብሎ ዳይሬክሽን እንደ መንግስት መያዙ ጥሩ ነው የምለው። ግን ሲፈጸም ቅድም እንዳልኩሽ ህዝብን በሚያንገላታ መልኩ፣ የህዝብን ይሁንታ በሌለበት መልኩ፣ ጸረ ዲሞክራሲያዊ በሆነ መልኩ ደግሞ መፈጸም የለበትም። በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና የስትራቴጂ ጥናት መምህር አቶ ገብረ ሚካኤል ገብረ መድህን በበኩላቸው የተደባለቀ ስሜት እንዳሳደረባቸው ገልጸዋል። የተደበላለቀ ስሜት ፈጥሮብኛል። መጀመሪያ በአንድ በኩል ጦርነት ከተጀመረ ጀምሮ የተፈጠረው ሁኔታ ያስከተለው የኢኮኖሚ ማህበራዊና ፖለቲካዊ ቀውቶች ላይ በጣም መራርና ሁለቱን ህዝቦች የጎዳ ስለሆነ ለዚኛው መፍትሄ ሊያበጅ ይችላል የሚል ስሜት ፈጥርብኛል። በሌላ በኩል ደግሞ አፈጻጽም ላይ የአቀባበሉ ህዝብ ላይ ህጸጽ አይቸበታለሁ። ለምሳሌ ቦርደር አካባቢ ያለው ህዝብ በተለይ ስለ ወደፊት ህይወቱ መንግስት ውሳኔ ከተቀበለ ከዚህ በኋላ ሊሆን የሚችለው ህይወቱ እንዴት እንደሚቋቋም አጠቃላይ እንዲደረግለት የሚችል እና አጠቃላይ ነጻ ህይወቱ ምን ሊሆን እንደሚችል አስቀድሞ ንግግር ወይም ውይይት አለመደረጉ እንደ ህጠጥ አይቼበታለሁ እንጂ ልክ ሌሎችም እንዳሉት ማህርም አሁን እንዳለው የኢትዮጵያ መንግስት ስህተት የፈጸመው መጀመሪያ አካባቢ ነው። ጦርነቱ በኢትዮጵያ መንግስት ድል ከተጠናቀቀ በኋላ ራሱ ተሽከራ ወደ ህግ ሄዱ። ህግ ደግሞ ይግባይ የሌለው አሳሪ መሆኑ በላይ መሄድ አልነበረበትም። ከሄደ ግን የግድ አሳሪና የመጨረሻ ውሳኔ እንዲሆን ተቀብለዋል። ህግ ማስፈጸም አለበት፣ ለህግ ተገዥ መሆን አለበት። አቶ ግብር መድን አያይዘውም መንግስት ስለ ውሳኔው ከማሳወቁ በፊት ከህዝቡ ጋር መነጋገር ነበረበት ሲሉ ምን ማለታቸው እንደሆነ አብራርተዋል። ለዘመናት ዛ የኖረ መሬቱ ባለቤት ነው ህዝቡና አስቸጋሪ ነው። ቢሆንም መወሰን ካልቀረ በዚህ ውሳኔ መሰረት ከቀያቸው የሚሰላቀሉ ዜጎች ምን ሊሆን ይችላል? እንዴት መንግስት ያዘጋጃላቸው ነገር ምንድን ነው? ምን ሊሰራላቸው አስበዋል? ወደ የት ቦታ ሊወስዳቸው አስበዋል? ምን አይነት የኢኮኖሚ ሁኔታ፣ ምን አይነት ማህበራዊ ሁኔታ ሊያዘጋጅ አስበዋል የሚለው ነገር በዝርዝር መወያየት ነበርባቸው። በእርግጥ በውይይት ብቻ ሳይሆን የአንድ የሁለት ዓመት ስራ ሳይሆን ቀደም ብሎ መንግስት ይህን መወሶን የሚያውቅ ከሆነ ወደ ኢትዮጵያ በተሰለሉ አካባቢዎች ላይ የተለያዩ የኢኮኖሚ ልማቶች ኢንፍራስትራክቸሮች በመስራት ህዝቡ አወዘጋዊ ቦታ ችላም እያለ የኢኮኖሚ ስትሩ የማህበራዊ ስትሩ ወደዚህ በኩል እምቢ ሆን ማድረግ ይችል ነበር፣ ከመጀመሪያው ጀምሮ። እሱም አላደረገም። ሰዎች ግራ የተጋቡት ለዚህ ነው። መጣ ህይወታችን ምንድን ነው? የት ምንኖር ነው? መንግስት ምን አዘጋጅተዋል? የት ሊያኖር ነው? የሚለው ነገር እነዚህ ጥያቄዎች እንዳለ ናቸው። እና እነዚህ ጥያቄዎች መጀመሪያ ከዙ ጋር መወያት ነበርበት ለማለት ነው። ከአስራ ስምንትና ከአስራ ስድስት ዓመታት በኋላ የኢትዮጵያ መንግስት ውሳኔውን ለመተግበር የፈለገው ለምን ይመስላችኋል የሚለው ጥያቄ በአለም አቀፍ ተጽዕኖ ምክንያት ሊሆን ይችላል ይላሉ አቶ ዮሀንስ። የእኛ ጉዳይ ብቻ አይደለም። አለም አቀፍ ማህበረሰቡ ተጽዕኖዎቹ የሚፈጥርበት ሁኔታ አለ። በተመሳሳይ አፍሪካ ቀንድ ያለው ፖለቲካም የሀይል ሚዛኑ የተዛባበት ሁኔታ አለ። መልሶም ኢትዮጵያ ያለው ፖለቲካ ያው እያየ ነው እንደነበረ፣ በጣም በፍጥነት እየተለወጠ ያለበት ሁኔታ ነው ያለው። ለምሳሌ አሜሪካን የመሳሰሉ ሀያላን ሀገራት በዚህ ቀጠና ውስጥ ራሳቸው ፍላጎት ይዘው መጥተው እዚህ ቀጠና ውስጥ ያለው የሀይል አስተላለፍ በሚፈልግበት መንገድ ለማውሰድ ትላልቅ ዲፕሎማቲክ ጫናዎች እያደረጉ ሊሆን ይችላሉ። ስለዚህ አጠር ባለ መልኩ እኔ ዲፕሎማቲክ ጫና ውጤት ይመስለኛል የኢትዮጵያ መንግስት ወደዚህ የገባበት። አቶ ገብረ መድን ደግሞ ይህ ውሳኔ አዲስ አይደለም ብለዋል። የድንበር ኮሚሽኑ ውሳኔ ከሰጠ በኋላ የኢትዮጵያ መንግስት ውሳኔውን ካለ ቅድመ ሁኔታ ተቀብሎ ባድመንም ጭምር እንስጥ የሚል ሀሳብ ይዞ ለህዝቡ አቅርቦ ነበር ግን ህዝቡም ሆነ የሀገሪቱ ወታደራዊ ኃይል አልተቀበለውም ብለዋል አቶ ገብረ መድህን። የቀድሞ ጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝም ጥያቄ ቀርቦላቸው አንስተውት እንደነበር አቶ ገብረ መድህን ጠቁመዋል። አምና ጠቅላይ ሚኒስትር ሀይለማርያም ደሳለኝ በፓርላማም ጭምር መንግስት ለምን ፖሊሲን አይቀየርም የሚል ጥያቄ ሲነሳላቸው አዲስ ፖሊሲ እየቀረጽን ነው የሚል መልስ ሰጥቷል። በተመሳሳይ ዓመት አቶ አባይ ወዱ በትግራይ ክልል ወረዳዎች ከህዝብ ጋር እየዘሩ ውይት ያደርጉ ነበርና አድዋ ላይ ይሄ ጥያቄ ተነስቶላቸው ነበረ። እስከ መቼ እንደዚህ እንቀጥላለን የሚል ጥያቄ ተነስቶላቸው ታጮም አዲስ ፖሊስ በመስራት ላይ ነን፣ በዚህ ሁኔታ እንቀጥልም ብለው መልስ ሰጥተዋል። ስለዚህ አሁኑ ዶክተር አብይ ከመምጣታቸው ጋር የተያዘ የስድስት ሰዓት ውሳኔም አይደለም። ቤቶች የቆየ መጀመሪያ አቶ መለስ እያሉ ተቀብሎታል። ከዚህ ተቃውሞ ገጥሞ ጊዜ ጠብቆ አሁን እንደገና ተከስተዋል እንጂ አዲስ ውሳኔ አይደለም። አቶ ገብረ አድማጮች ለኢትዮጵያ አየር መንገዱ ዘገባ እንደ ፈራ ነው፣ ሰዓት አልቋል። ነገ ይቀርባል። ለምሽቱ ያዝኖና በቃን። ትግርኛ ይቀጥላል። ደህና እደሩ።